የትንሽቱ አፍሪካዊት ሀገር ትልቅ ከተማ ሴሬኩንዳም ግርግር፣ ወከባም፣ ቱማታ ከበርቻቻም ተለይቷት አያውቅም። ሰርገኛው ይጨፍርባታል። ቱጃሩም ሹመኛ ዝነኛው ያስጨፍርባታል፣ ያዘምር ያስፎክርባታልም። የስፖርት ድል፣ የታዋቂ ሰዎች ልደት፣ የፖለቲከኞች ዲስኩር፣ መንፈሳዊ በዓላት ለከበርቻቻው ሰበቡ በርግጥ ብዙ ነው። በየሰበቡ ድምፅ ማጉያው ያስገመግምባታል። ሰሞኑን ግን የእስከ ሰሞኑን ወከባ ጫጫታ፣ ልፈፋ የዋጠ ግርግር የድምፅ ማጉያ ስግምግምታ ደምቆባታል ምክንያት በጣም አስደስቶኛል አዲሶቹን የምክር ቤት እንደራሴዎቻችንን እንመርጣለን ፕሬዚደንት ጃሜህ አምባግነን ነበሩ አባረናቸው መጥፎ ህጋችንን ለመለወጥ እንድንችል አዲስ የምክር ቤት አባላት መምረጥ አለብን ህገ መንግሥታችንን መለወጥ ይላል ፓል ኬይቲ እዚያው ሴረኩንዳ ውስጥ ትንሽ የመኪና መለዋወጫ ሱቅ አላቸው በእርግጥም የጋምቢያ የፖለቲካ ድባብ ተለውጧል። ሀገሪቱን ለ22 ዓመታት በብረት ጡንቻ የገዙት ፕሬዚደንት ያህያ ጃሜህ ባለፈው ታህሳስ በተደረገ ምርጫ ተሸንፈዋል። ጃሜህ ስልጣናቸውን ላሸናፊው ለአዳማ ባሮ አላስረክብም ብለው ሲያንገራግሩ ነበረ። የአካባቢው ሀገራት ፖለቲካዊ ጫናና ወታደራዊ ዛቻ ግን ጃሜህ የሚወዷትን ስልጣን ከቆዩባት በላይ እንዳይንጠለጠሉባት በጠሱባቸው ጥር። በዛሬው ምርጫም 53 መቀመጫዎች ላሉት የሀገሪቱ ምክር ቤት 239 እጩዎች እየተፎካከሩ ነው። አብዛኞቹን እጩዎች ያቀረቡት የሀገሪቱ ሶስት ትላልቅ የፖለቲካ ማህበራት ናቸው። ከሶስቱም የተባበሩት ዴሞክራሲያዊ ኃይላት ፓርቲ ዩዲፒ፣ በእንግሊዝኛ ምህጻሩ የተሰኘው የፕሬዚዳንት አዳማ ባሮ ፓርቲ ከፍተኛ ድጋፍ አለው ተብሎ ይታመናል። ያንኩባህ ኪንቲም ይህንኑ ነው የሚሉት። ድምጼን የምሰጠው ለዩዲፒ ነው፣ ምክንያቱም ጃሜህን ለማስወገድ በጽናት የቆሙና የታገሉ ናቸው። በአደባባይ ወጥተው የጃሜህን አገዛዝ በቃ ያሉ እነሱ ናቸው። በዚህም ምክንያት መመረጥ የሚገባው። ይሁንና የጋምቢያም ዲሞክራሲያዊ ኮንግረስ ጂዲሲ በእንግሊዝኛ ምህፃሩናም ኤፒአርሲ በምህጻሩ በሚል የሚጠራው አንጋፋው ፓርቲም ያላቸው ተቀባይነት በቀላሉ የሚገመት አይደለም። ኤፒአርሲ የቀድሞው ፕሬዚደንት የያህያህ ጃሜህ ፓርቲ ነው። የጃሜህ የትውልድ ግዛት በሆነው በሀገሪቱ ደቡባዊ ግዛት ፎኒ የሚኖረው ሕዝብ አረንጓዴ ቲሸርት፣ ባርኔጣም፣ ሴቶቹ ሻሽም ጨምረውበት አረንጓዴ ባረንጓዴ ለብሶ ነው የሰነበተው። የህዝብ መሰብሰቢያ ስፍራዎች አውራ ጎዳናዎች መኪኖች ሳይቀሩ በአረንጓዴ ምልክቶች ቅስቶችና መፈክሮች አሸብርቀው ነው የሰነበቱት አረንጓዴም የጃሜህ ፓርቲ የኤፒአርሲ አርማ ነው ጃሜህ በእርግጥ አምባገነን ናቸው ከስልጣን ተወግደዋል ተሰደዋልም አሁንም ግን በርካታ ደጋፊ አላቸው ጋምቢያ ከአምባገነናዊ አገዛዝ ገና መላቀቋ ነው። የሀገሪቱ ምርጫ ኮሚሽን እንዳስታወቀው ግን የምርጫ ዘመቻውም ሆነ የዛሬው ድምፅ አሰጣጥ የገጠመውን ከን የለም። የአውሮፓ ሕብረት የታዛቢዎች ቡድን መሪ ቶማስ ቦሴሬፕም ይህንኑ አረጋግጠዋል። የምርጫ ዘመቻው እስካሁን ድረስ ሰላማዊ ነው፣ ስርዓት የተከተለ ነው የምርጫ ዘመቻውን ዝርዝር ሂደት የግምገማ ውጤታችንን የምናሳውቀው ግን ከምርጫው በኋላ። እስካሁን ግን ጥሩ ነው።